ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ ስቱዲዮ ከአሁን 3 ሰዓት እስከ 4 ሰዓት የሚያስተላልፈውን ፕሮግራም ጀመረ። ሰላም ጤና ይስጥልን። የተከበራችሁ አድማጮች እንደምናምሽታችኋል። የዕለተ ቅዳሜ ግንቦት 17 2011 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ከዓለም ዙሪያ በተጠናቀሩ ዜናዎች እንደ ወትሮ ፕሮግራማችንን እንከፍታለን። ከዜና ቀጥሎ የሚቀርቡትን ቅንብሮች ደግሞ ላስተዋውቅ። ብዙ ሴቶች ተጠቁመው ነበር። ከእነዛ ውስጥ እንግዲህ በየቅደም ተከተል እየተመረመረ የሽልማት ሰጪው ኮሚቴ ዘጠኙን ከብዙ ከተጠቆሙ ባለሙያ ሴቶች መካከል ዘጠኙን መርጦ ለሽልማት ሊያቀርብ ነው። ከፍተኛ የሆነ ተመራጮችን በማቅረብ እና በመጠቆም እንዲሁም በምርጫው ሂደት ላይ ከወትሮው ለየት ያለ የህዝብ ተሳትፎ አይተንበታል። ጉዳዩ 27ተኛው የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ዓመታዊ ልዩ የእውቅናና የሽልማት ስነ ስርዓት ተናጋሪዎቹ የቀድሞው የድርጅቱ ሊቀመንበር ዛሬ የቦርድ አባል ናቸው ፕሮፌሰር መላኩ ላቀውና የድርጅቱ የህዝብ ግንኙነት ተጠሪ አቶ ብንያም ገብረወልድ ናቸው። ዜናውን ተከትሎ በሚቀርበው ውይይት ጠብቋቸው። ከዚያ እናስከትልና ደግሞ አፍሪካ በዓለም ላይ ከተሞች በፍጥነት እየተስፋፉባት ካሉ አህጉሮች ግንባር ቀደሟ መሆኗ ተገልጿል። ሌላው የዘገባችን ርዕስ ይሆናል። ከዚያ በመቀጠል የሚኖረውን አጋማሹን ክፍለ ጊዜ ደግሞ በምርጥ የእንግሊዝኛ ዜማዎች አድማጮቹን የሚያዝናናው ደሳ ላይ መኮንን መስተንግዶውን ይረከባል። ዛሬ የማስተናግዳችሁ ቆንጅት ታዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። መልካም ምሽት። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። የሲዳማ ሕዝብ የዘመን መለወጫ ፊቼ ጨምበላላ በዓል ዛሬ በአዲስ አበባው የኦሮሞ ባህል ማዕከል ተከብሯል። በዓሉን የኦሮሞና የሲዳማ ተወላጆች አብረው አክብረውታል። የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማ ኢትዮጵያውያን ዘመናትን የተሻገረ አንድነት እንዳላቸው ተናግረዋል። ፀሐይ ዳምጠው ተጨማሪ ያላት የሲዳማ ብሔር የዘመን መለወጫ ፊቼ ጨንበላላ በዓል በአዲስ አበባ ኦሮሞን በዓል ማዕከል ዛሬ ተከብሯል። በበዓሉ አከባበር ላይ ስለ ፊቼ ጨንበላላ የሚገልጽ ጥናታዊ ጽሑፍ በዶክተር አምባየ ኡጋቶ ቀርበዋል። በበዓሉ ላይ ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከሌ ኡማ ጠንካራ የሆነ የሕዝቦች መዋደድ እና መተሳሰብ እንደ ሕዝብ እንድንቀራረብና ችግሮቻችንን በጋራ እንድንሻገር ጉልበት የሚሆን ነው ሲሉ ተናግረዋል። የታሪክ ገመት ማንም ሊቆርጥ ቢፈልግ የማይቋረጥ ጠንካራ ቢመስልም፣ ሁል ጊዜ እየተጠናከረ የሚሄድ ደካማ ይመስል፣ ግን መሰረቱ የሕዝቦች አንድነት ስለሆነ የማይበጠል ይህ መጋመዳችን ምስጥሩ ያስተሳሰረን ማንነታችን፣ ታሪካችን ነው። ለዚህ ምስክር ከሩቅ መጥራት የለብኝም። የኦሮሞና የስዳማ ህያው ምስክር ነው። ይህ ድንቅ ሀገር፣ ውብ ሀገር። ለብቻ ስንቆም ግንጥል ጌጥ ነን። አንድ ላይ ስንቆም ግን ውብ ድንቅ። የፊቼ ጨምበላላ በዓል ልዩ የሚያደርጉት እሴቶች አሉት ያሉት ደግሞ አቶ ቃሬ ጫውቻ የስዳማ ዞን አስተዳዳሪ ናቸው። በዓሉ የመሻገር በዓል ነው። አዲስና ብሩህ ተስፋ ከፊት የማየት ሁሉም በቤተሰብ አባላት የቤት እንስሳትን ጨምሮ ጠዋት በማለዳ ወጥተው መሻለቃ ወይንም ደግሞ በብሔሩ አገላለጽ በሁሉ እቃ መሀል የሚያልፉ ሲሆን ይህም ካሮጌው ዓመት ወደ አዲሱ ምዕራፍ ሽግግር የሚደረግበት በዓል ነው። በሌላ በኩል የሰላም ተምሳሌት በዓልም ነው። በዚህም የተጣሉ የሚታረቁበት፣ የታሰሩ የሚፈቱበት የፍቅር በዓል ነው። ስለሆነም በአሁኑ ወቅት በሀገራችን ለተጀመረው እርቀ ሰላም መሰረት ስለሆነ በዓሉን ስናከብር በቅን በቀል ሳይሆን በፍቅርና በመከባበር በዓሉን ልናከብር ልናደምቅ ይገባናል። ዛሬ ኦሮሞና ስዳማ በአንድነት ያከበረው የፊቺ ጨንበላላ በዓል ሁሉም የኢትዮጵያ ብሔር ብሔረሰቦች የየራሳቸውን በዓል በአንድነት እንዲያከብሩ የኢትዮጵያ ባህልና ቱሪዝም ሚኒስቴር እየሰራ ነው ብለዋል። ወይዘሮ ብዙንሽ መሰረት የባህልና ቱሪዝም ሚኒስቴር ሚኒስትር ዴታ። ኢፌድሪ ባህልና ቱሪዝም ሚኒስቴር ለከበራ ያልናቸው የምንጠራቸው የተለያዩ በዓላት ባህላዊ፣ ህዝባዊ፣ ሃይማኖታዊ በዓላት ወጣል። እነዚህን በዓላት እንዴት እናክብር? ህዝቦች ከህዝቦች የሚገናኙበት የጋራ ትውፊታቸውንና ባህላዊ ሴቶቻቸውን የሚካፈሉበትን ሁኔታ ለመፍጠር የውስጥ አሰራር አጭር መመሪያ አዘጋጅተናል። የፍትሪ ባህልና ቱሪዝም ሚኒስቴር ይህንን በባለቤትነት ሆኖ እየመራው ብሄር ብሄረሰቦች ደግሞ ባህላቸውን ወጋቸውን ትውፊታቸውን እያመጡ በጋራ የምናከብርበትን ሁኔታ እናመቻቻለን። በበዓሉ ላይ የኦሮሞ አባገዳዎች፣ አባገዳዮች የስዳማ ሀገር ሽማግሌዎችን ጨምሮ የመንግስት ባለስልጣናትና የተለያዩ የህብረተሰብ ክፍል ተሳትፎበታል። ለአሜሪካ ድምጽ ራዲዮ፣ ፀሐይ ዳምጦ ነኝ ከአዲስ አበባ። አመሰግናለሁ ፀሐይ ለዘገባው። የኤርትራ 28ኛው የነጻነት በዓል ትናንት ግንቦት 16 2011 ዓ ም ተከብረዋል። በአስመራ ስታዲየም በተከናወነው ሥነ ሥርዓት ላይ ፕሬዚደንት ኢሳይያስ አፈወርቂ ባሰሙት ንግግር ከአዲሱ ክስተት ጋር ከመሠረተ ልማት ግንባታ እምነት ሳንወጣ የሕዝቡን ሕይወት በዘላቂነትና በዐይነት ለመለወጥ እንሠራለን ብለዋል። ብርሃነ በረሃ ከአስመራ ዝርዝሩን ይዟል። የኤርትራ 28ኛው የነጻነት በዓል ጽናት በጽናት ለልማት በሚል መሪ ቃል ግንቦት 16 2011 በመላው አገር በድምቀት ተከብሯል። በአስመራ ስታዲየም በተደረገው የአከባበር ስነ ስርዓት በአሁን ሰዓት የኤርትራ ህዝብ የጽናቱን ውጤት ያየበት ጊዜ በመሆኑ የዚህ አመት መሪ ቃል ጽናት በጽናት ለልማት የሚል ስያሜ እንደተሰጠው የገለጹት ፕሬዚደንት ኢሳያስ አፈወርቂ ባደረጉት ንግግር የኤርትራ ህዝብ ከሁለተኛው የዓለም ጦርነት በኋላ ነጻነቱን ከማንም በፊት ማግኘት ሲገባው በወቅቱ በነበሩት ኃያላን አገራት መብቱ በመነጠቁ ለሀምሳ አመታት የተለያዩ ተንኮሎችን በጣጥሶ ለሰላሳ አመት በጀግንነትና ከባድ መስዋዕትነት ነፃነቱን ጨብጠዋል ብለዋል። ያለፉት ሀያ ስምንት አመታት አስመልክተውም የኤርትራ ህዝብ በከባድ መስዋዕትነት ካገኘው ነጻነቱ በኋላ የፈረሰች ሀገሩን ለመገንባት በተነሳበት ወቅት እረፍት የማይሰጡ ተደጋጋሚና ምክንያታዊ ያልሆኑ የድንበር ግጭቶች፣ ማዕቀቦች፣ ወታደራዊ ጥቃቶች፣ የፖለቲካና የኢኮኖሚ ሴራዎች፣ የሰዎች ፍልሰትና የመነጠልና የስለንቦላ ወረራዎችን በጽናት ማሸነፍ እንደቻለ ተናግረዋል። ያለፉት ሴራዎች ከማብቃታቸውና ማዕቀቡ ከተነሳበት ጊዜ በኋላ ተከትለነዋል ያሏቸውን መርሆችም አስመልክተው አዲስ የመጀመሪያ ዘመን በባህሪው የደስታና የተስፋ ጊዜ በመሆኑ ፍላጎትና ደስታ የአዲሱን ዘመን ፈተናዎች የሚያደበዝዝ መሆን የለበትም ካሉ በኋላ ያለውን ተጨባጭ ሁኔታ በጥልቅ በማወቅና በመገምገም ሰፊ ፖለቲካዊና ኢኮኖሚያዊ ደህንነትን መዳሰስ ይጠይቃል ብለዋል። ይህን ስራ ለማዋልም ትዕግስተኝነትን እንደሚጠይቅ ተናግረዋል። ዘአክል ሀበሬታ አኪብና ብብልሃትን ጽሞና አስፈላጊና በቂ መረጃ ሰብስበን በብልሃትና በጥሞና ስራ ላይ እንዲውል ለማድረግ ጉልህና የጠራ ስዕል ሳንይዝ ወደ የስሜታዊነት ማጠቃለያ ላይ ከፍ ማለት ስለማይቻል አተኩሯችንን ከትዕግስተኛና የመሰብሰብ ጋር መሆን አለበት ብለዋል። ፕሬዚዳንቱ ከዚህ አዲስ ዘመን ክስተት ጋር ከግንባታ መሰረተ ልማት እምነት ሳንወጣ የሕዝቡን ህይወት በዘላቂነትና በአይነት ለመለወጥ እንሰራለን ብለዋል። በሀያል ስራህን ብቁ አፍራይነትን በከፍተኛ የስራ ኃይልና የማፍራት ብቃትና አምራችነት የሀገር ሀብት ፈጥረንና አከማችተን እድሎችንና ሀብቶችን በፍትሐዊነት ለማከፋፈል ከድጎማ ድጋፍ ወጥተን የሰፊውንና የተጎዳውን ህዝብ ህይወት በአይነትና በዘላቂነት ለመለወጥ ወደ ዘመናዊ የኢንዱስትሪ የኢኮኖሚ እድገት ከፍ ማድረግ ዋነኛው ቁም ነገር ነው ብለዋል ፕሬዝደንቱ። ቀጥለውም የአገሪቱን የግንባታ ጉዞ በተረጋጋ መንገድ ለማስቀጠል ሀቀኛ አምራችነትንና ፍሬያማነትን ለማጎልበት የሚሰሩ የልማት መሰረተ ስራዎችንም አስቀምጠዋል። የውሃ መሰረተ ልማት አቅርቦት፣ የባቡርና የገመድ ወይ ቴሌፈሪካና፣ የነዳጅ ቱቦዎች የመዘርጋት ስራ ተዘግቶና ተሰናክሎ የነበረውን የወደብና የባህር ዳርቻ በጋራ ትብብር ለመስራት የሚያስችል የተሻሻለ ንድፍ ማዘጋጀት፣ የኤሌክትሪክ አገልግሎትና የኤነርጂ ምንጭን አስመልክተውም ያለውን የህርጊጎ የኤሌክትሪክ ማመንጫ ኃይል በጊዜያዊነት በማድረግ አጥጋቢና በቂ ኃይል ያለው ስራ መንደፍ፣ ብቃትና ቅልጣፊ ያለው ዘመናዊ የመገናኛ አገልግሎት በተሻለ ንድፍ ከቀጠናው መስመር ጋር ማያያዝ ከዚህ በፊት ተሞክሮ የከሸፈው የመኖሪያ ቤት ፕሮጀክትን በታደሰና በተሻለ የቴክኖሎጂ ብቃት ማጠናከር፣ የጤናና የትምህርት መሰረተ ልማቶችን ሽፋን ለማሳደግ የሰው ኃይልና አቅምን በማጎልበት የአቅርቦት ሽፋኑን ከፍ የሚያደርግ ኢንቨስትመንት ማስቀደም፣ የኢንዱስትሪ ሴክተሮችን ፕሮግራም በፕሮግራም ክለሳ በማድረግ መርሃ ጎደና በማርቀቅ ተግባራዊ ማድረግ የሚሉ እቅዶች እንደተያዙና ከእቅዶቹ ጋር ተያይዘው የእቅዱንም ተግባራዊነት ለማረጋገጥ በውጭ ሀገር የሚገኙ ዜጎችን ሱታፌ በሚያረጋግጥ መልኩ ፕሮግራሞቹ ማሳለጥ እንደሚገባም ተናግረዋል። ሀያ ስምንተኛው የኤርትራ የነፃነት በዓል ከአንድ ሳምንት በፊት በተለያዩ ባህላዊ ክንዋኔዎች የተካሄደ ሲሆን ከውጭ አገር የመጡ የግብፅ፣ የጃፓንና የቻይና የባህል ቡድኖች በተለያዩ ሲኒማ ቤቶችና በጎደናዎች ላይ ባህላዊ ዝግጅቶችን አቅርበዋል። ረቡዕ ግንቦት አስራ አራት በአስመራ ከተማ በተካሄደው የካርኒቫል ዝግጅትም የኤርትራ ሕዝብ ነጻነቱና ሉዓላዊነቱን ለማስጠበቅ ያካሄደውን ትግል የሚያሳይ እንዲሁም በኤርትራና ኢትዮጵያ መካከል የተደረገውን የሰላም ስምምነትና ግንኙነት የሚገልጽ የፕሬዚደንት ኢሳያስ ሳይንስ እና የዶክተር አብይ አህመድ ምስሎች በአፍሪቃ ቀንድ አገሮች በኤርትራ፣ ኢትዮጵያ፣ ሶማሌና ደቡብ ሱዳን መካከል የተጀመረውን የትብብርና የመተጋገዝ የጋራ ግንኙነቶችን የሚያሳዩ የመሪዎች ምስሎችና ሌሎች የተለያዩ የፈጠራ ስራዎች ያለፉባቸው ዝግጅቶች ቀርበዋል። ኤርትራዊት አሜሪካዊት ኮሜዲያንና ተዋናይት ቴፋኒ ሀዲሽም በካርኒቫሉ ተሳትፋለች። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ አመሰግናለሁ ብርሃነ ለዘገባውም። የደቡብ አፍሪካ አዲሱ ፕሬዚደንት ሲሪል ራማፖሳ ዛሬ ቃለ መሐላ ፈጸሙ። ራማፖሳ መንበረ ርዕሰ ብሔሩን የያዙት የቀደሙት ፕሬዚደንት ጄኮብ ዙማ 20 ሚሊዮን ዶላር የመንግሥት ገንዘብ የግላቸውን መኖሪያ ለማደስ ማውጣትን ጨምሮ በበርካታ የሙስና ቅሌት ክሶች ምክንያት ሥልጣናቸውን ለመልቀቅ ከተገደዱ በኋላ ነው። ዋና ከተማይቱ ፕሪቶሪያ ውስጥ በተከናወነው በራማፖሳ የዛሬው የቃለ መሐላ ስልጣን የመረከብ ስነስርዓት ላይ የአካባቢው ሀገሮች መሪዎችና ወደ ሰላሳ ሺህ የሚሆን ሰው ተገኝቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የጃፓን ጉብኝታቸውን ዛሬ በይፋ ሲጀምሩ ቶኪዮ ባለው ኤምባሲያቸው ውስጥ በተዘጋጀ ስነ ሥርዓት ከጃፓናውያን የንግድ ማህበረሰብ አባላት ጋር ተገናኝተዋል። የአሜሪካው ፕሬዚደንት የጃፓን ጉብኝት በአመዛኙ በተለያዩ የፎቶ የስፖርትና መሰል የወግ መርሃ ግብር የተመላ ቢሆንም ጠቀም ያሉ ስራዎችም እንደሚከናወኑበት ዋይት ሀውስ አመልክቷል። በጥቁር ባህር ክሬሚያ ልሳነ ምድር ውስጥ ባለፈው ኅዳር ተከስቶ በነበረው ግጭት ውስጥ ሩሲያ የያዘቻቸውን ሶስት የዩክሬን የባህር ኃይል መርከቦችና ከሀያ በላይ የመርከቦች ወታደሮችን በአፋጣኝ እንድትለቅ አንድ የመንግስታቱ ድርጅት ችሎት ዛሬ ሃምቡርግ ጀርመን ላይ አዟል። የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ ስልጣናቸውን እንደሚለቁ ትናንት ካሳወቁ ወዲህ ምናልባት በዚህ ዓመት አጠቃላይ ምርጫ ሳይጠራ አይቀርም የሚለውን ጥርጣሬ አጠናክሮታል። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ለቀሪ ዝግጅቶች ወደ ቆንጅት ልመልሳችሁ። የዓለም ዜናዎቹን አደመጥን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ በአክብሮት እንጋብዛለን። የማህበረ ግዩራን ዘረ ኢትዮጵያ የነገው ልዩ ዝግጅት ቀጣዩ ርዕስ ይሆናል። ሀያ ሰባተኛው የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ አመታዊ ልዩ የእውቅናና የሽልማት ስነስርዓት ነው የተከታዩ ቅንብር ትኩረት በነገብለት በሚካሄደው በዚህ ስነ ስርዓት ዘጠኝ በላቀ ስራቸው የተመረጡ ኢትዮጵያውያን ለእውቅናና ለክብር ይበቃሉ። ለመሆኑ የዘንድሮ ክብረ በዓል ምን ይመስል ይሆን? ሲል አሉላ ከበደ የሽልማት ድርጅቱን የህዝብ ግንኙነት ተጠሪና አንድ አንጋፋ የቦርድ አባል አወያይቷል። ስሜ መላኩ ላቀው ይባላል። አሁን ከዩኒቨርስቲ ወጥቼ በጡረታ ላይ ያለው የማህበረ ግዩራን ዘረ ኢትዮጵያ አንዱ መስራች ነኝ። አሁንም ደግሞ በቦርድ አባልነት በዚህ በጡረታ ዘመኔ በትንሹም ቢሆን ከማህበሩ ጋራ እየሰራሁ እገኛለሁ። መልካም አመሰግናለሁ ፕሮፌሰር መላኩ። አቶ ብንያም ጤና ይስጥልኝ። ሉላ ብንያም ገብረወልድ እባላለሁ። የፊድ ማህበረ ጊዮራን ዘሬ ኢትዮጵያ የህዝብ ግንኙነት ክፍል ኃላፊ ሆኜ በማገልገል ላይ ይገኛለሁ። እንግዶች የሁለታችሁንም ለጊዜያቸው አመሰግናለሁ። በየአመቱ በዚህ ሰዓት የምንነጋገረው አመታዊ ክብረ በዓላችሁ ከመድረሱት አስቀድሞ ዘንድሮስ ምን ይዛችኋል፣ ምንስ የተለየ ነገር አለ በሚል ነው የምንነጋገረው። በዓሉን አስቀድሞ የሚደረግ ምጥን ውይይታችን ታዲያ ሁልጊዜም ለየት ያሉ ቀለሞችን ይዘው የሚመጣ ይመስላል። ዘንድሮም እንዳምናው ሁሉ ከዚህ ቀደም ከምታደርጓቸው ስነ ስርዓቶች የተለየ በይዘትም በአቀራረብም ለውጦች መኖራቸውን ተረድቻለሁ። ዘጠኝ እንስት ወይም ሴት ኢትዮጵያውያን ለሽልማት እና ለክብር አጭታችኋል የፊታችን ሁድ በሚካሄደው ሀያ ሰባተኛው ዓመታዊ ስነ ስርዓታችሁ ላይ ለዚያ ክብር ይበቃሉ ትልልቅ ስሞች ያሉበት በስራቸው ከፍተኛ ቦታ የሚሰጣቸው የላቀ ስራ የሰሩ ሰዎች እንደ ወትሮው ሁሉ ዘንድሮም ተመርጠዋል። እስኪ ፈታፈታ አድርገን እንመልከት። ፕሮፌሰር መላኩ በሊቀመንበርነት በሚሰሩባቸው በርካታ አመታት እንዳደረግ ነው ሁሉ ዛሬም እስኪ ቅድሚያውን ለርሶ ልስጥና የዘንድሮ በዓላችንም ልዩ የሚያደርገው ይሄ ነው የሚለውን ይንገሩኝ። እስኪ እንግዲህ እንደሚታወቀው ሶሳይቲ ኦፍ ኢትዮጵያን ስታብሊሽን እንዳያስፖራ ወይም በአማርኛው ደግሞ ማህበረ ግዩሯን ዘር ኢትዮጵያ በእኔ ግምት ፈርጅ ቀዳጅ ሆኗል። ለህብረተሰባችን ባለፈው አመት የተረሱት መሪዎቻችንን፣ ንጉሳን፣ ንግስታትን ሰው ሁሉ አንገታቸውን ሲያስደፋ እና ሲያስጨንቃቸው የነበሩትም በይፋ አውጥተን ቀና አርገው አንገታቸውን ለህዝቡ የሚያደረጉትን መስተዋጽኦ በይፋ ኢትዮጵያን በሙሉ እንዲያውቁትና እንዲዘክሯቸው አደረግን። ያ ፈርጅ ቀዳጅ ነው። ሁለተኛው ደግሞ አሁን ይሄው ዘንድሮ በእነኚህ በወጣት የማህበረ ግዩራን የቦርድ አባላቶች አንቀሳቃሽነት ዘንድሮ ደግሞ በሴትነታቸው ብቻ ሳይሆን ከሴትነታቸውም በላይ ትልቅ መስተዋጽኦ ለህብረተሰባችን ያደረጉ ለሴቶች ብቻ ሳይሆን ለጠቅላላው የኢትዮጵያ ህዝብ መስተዋጽኦ ያደረጉትን ጥሪ ተደርጎ በመስከረም ላይ እባካችሁ እርዱን፣ ጠቁሙን በሚባል ዌብሳይታችን ላይ ግብዣውን ያቀረባችሁ፣ ለህዝቡ ግብዣ ነው ያቀረብነው። ለህዝቡ ህዝቡ በየፊናው እነኚህን በጣም ብቃት ያላቸውን ባለሙያዎች በየፈርጁ ጠቆመን። ግን ያው ሽልማቱ ለአንስታዎች ብቻ መሆኑን አስገንዝበን ነበር። በዛው መሰረት ላይ ተመርኩዞ ነው ብዙ ሴቶች ተጠቁመው ነበር። ከነዛ ውስጥ እንግዲህ በየቅደም ተከተል እየተመረመረ የሽልማት ሰጪው ኮሚቴ ዘጠኙን ከብዙ ከተጠቆሙ ባለሙያ ሴቶች መካከል ዘጠኙን መርጦ ለሽልማት ሊያቀርብ ነው። እሁድ መልከት እናደርጋለን። እያንዳንዳቸውንም እናነሳለን። አቶ ቢንያም ሁለተኛ ወድል እርሰው ይሁን። በዚህ የሽልማት ስነ ስርዓት ቀደም ብሎ ፕሮፌሰር መላኩ እንደ ገለጡት ዘጠኝ ታዋቂ ሰዎችን ለሽልማት ታበቃላችሁ እንስቶች ብቻ ወይም ሴቶች ብቻ እንዲሆኑ ምክንያት የሆነውን መንደርድርያ ለዚህ ዝግጅታችሁ በተለይ ደግሞ በሴቶች ላይ ብቻ ለማተኮር ምን ይሆን ለዚህ ውሳኔ ያበቃችሁ? አመሰግናለሁ አሉላ። እንደሚታወቀው ማህበረ ቢውራን ዶክተር መላኩም እንደገለጹት አስቀድሞ ፈር ቀዳጅ በመሆን መሪነትን የሚያሳይ ድርጅት ነው። ሴቶችን በተመለከተ በዚህ ዓመት የስኬት ተምሳሌት የሆኑ እጹብ ድንቅ ኢትዮጵያ ሴቶችን ለመዘከር ውሳኔውን ያስተላለፍነው ምናልባት ከሁለት ዓመት በፊት ወይም ከአንድ ዓመት ተኩል በፊት ነው ብንል ማጋነን አይደለም። እያሰብንበት የቆየን ነበረ። የነገስታቱን ከፊት አስቀደምን። ከዛ በኋላ ደግሞ ኢትዮጵያውያን ሴቶችን በክብር የስኬት ተምሳሌ የሆኑትን መሸለሙ አገራዊ ፋይዳ እንደሚኖረው የሲድ የቦርድ አባላት እንዲሁም ድርጅቱ አስቀድሞ ተገንዝቦት ስለነበር በይደር ያቆየነው ጉዳይ ነበረ ማለት ነው ለሁለት ዓመት ያህል። ነገር ግን ጊዜውን ጠብቆ በዚህ ዓመት ኦገስት ላይ ኦገስት ሁለት ሺህ አስራ ስምንት ላይ የመጨረሻውን ውሳኔ ወስነን በሴፕቴምበር ላይ የስኬት ተምሳሌት የሆኑ ኢትዮጵያን ሴቶችን ለማክበር ውሳኔውን አስተላልፈን ስራ ጀመርን። በአጋጣሚ ሆነው በሀገራችንም በተደረገው የስልጣን ሽግሽግ ከፍተኛ ቁጥር ያላቸው እስከ ሀምሳ ፐርሰንት የሚደርሱ ሴቶች በስልጣን መዋቅሩ ላይ ሲገቡ ይሄ ከኛ ሀሳብ ጋር ተገናኘ። በጣም ነው የተደሰት ነው። ምክንያቱም ሁልጊዜ ሴቶችን ያጠፈ ታሪካችን እንደገና ማምጣት ነው። የቀደመ ታሪካችንን መልሰን የማምጣት ሂደት ነው የያዝነው። እንደሚታወቀው ኢትዮጵያ ምንጊዜም ሴቶችን ከፊት ይዛ በመቅደም ከማንኛውም የዓለም ክፍል የምትልቅ ቀዳሚ ነች። ንግስተ ሳባ ጀምሮ ጠንካራ የሆኑ ነገስታት እየነገሱ ኢትዮጵያን በመምራት ሕዝቦቿን በማስተዳደር ድንበሯን በማስጠበቅ ትልቅ ስራ ሲሰሩ የነበሩ ነገስታት እኛም እንኳን አሁን በቅርብ ታሪክ ከምናቃቸው እስከ እነ የጦር ጀነራሏ እየተባሉ የሚሞገሱት እቴጌ ጣይቱ ብጡል፣ እንዲሁም ደግሞ የሚኒልክ ልጅ የሆኑት ንግስተ ነገስት ዘውዲቱን ለምሳሌ ያልመጥቀስ ይቻላል እና በዚህ አጋጣሚ እኛም የድሮን የኢትዮጵያን ታሪክ እንመለስ ብለን ይህንን አድርገናል። መልካም ታሪካዊ መሰረቶችንም ቦታ የመስጠት ወይም ታሪካዊ ፋይዳዎችንም ቦታ የመስጠት ፍላጎት መኖሩን ጠቅመዋል አቶ ብንያም። በእርግጥም ታሪካዊ ነው። በኢትዮጵያ በመንግስት ለውጥ ውስጥ በምሳሌነት ሁኔታው ተዛመደ ወይም ተቀራራቢ ሁኔታ ተንጸባረቀ ባሉት በኢትዮጵያ ወደ አመራር የመጡበት ሁኔታ ጊዜው መገጣጠሙ ብቻ ሳይሆን ያንንም የለውጥ ሂደት ቦታ የመስጠት ወይም የማክበር ዝንባሌም ይታያል። በመራጮቻችሁ በኩል እሱን ከግምት እናስገባለን። በርካታ ታዋቂ ግለሰቦች አሉበት በዚህ ስነ ስርአታችሁ። እንደው ባጭሩ ፕሮፌሰር መላኩ እነገሌ ናቸው የሚባለውን እስከዚህ ሰዓት ድረስ ተሸላሚዎቹ ማን እንደሆኑ ላላወቁ በድረገጻችሁና ወይም በኢሜይል አማካኝነት መግለጫዎችን አውጥታችኋል፣ ተሸላሚዎቻችሁን አስተዋውቃችኋል። በዚህ ሰዓት ላላወቁ ሰዎች ግን ባጭሩ ያስተዋውቁልን። አንደኛዋ ተመራጭ አቶርኒ ጀነራሏ ወይዘሮ መዓዛ አሸናፊ ናቸው። ከዛ ደግሞ ዶክተር ሰናይት ፍስሐ እሳቸውም በሚችጋን ዩኒቨርስቲ በሕክምና ሙያ የተሰማሩ ፕሮፌሰርም ናቸው። በዓለም ደረጃም የታወቁ ብዙ ጥናቶች ያካሄዱ የሴቶች የጤና ተቋማት በኢትዮጵያም በሌላም አፍሪካ ሀገር ውስጥ እያቋቋሙ ያሉ ናቸው። በጣም የተከበሩ ምሁር ሐኪም እና የዓለም መሪ ናቸው። ሶስተኛው ፕሮፌሰር የዓለም ፀሀይ መኮንን ይባላሉ። በአዲስ አበባ ዩኒቨርሲቲ ያሉ ፉል ፕሮፌሰር የአንስቶች ፉል ፕሮፌሰር የመጀመሪያ ሴት ፕሮፌሰር ናቸው። መጀመሪያው ፉል ፕሮፌሰር እሳቸው ናቸው። በዛም ከዛም ሌላ ደግሞ ፉል ፕሮፌሰር የሆኑ በባዮሎጂ እና በፊዚካል ሳይንስ ኤሪያ ስለሆነ የመጀመሪያው ፈርጅ ቀዳጅ ናቸው ማለት ይቻላል። ከዛ ተከትሎ ሎሬት የትነበርሽ ንጉሴ የሚባሉ ሴት ናቸው። እሳቸው ደግሞ በድኩማን መብት ላይ ብዙ ስራ የሚሰሩ የድኩማን መብት እንዲከበር የአካል ጉዳተኞች የአካል ጉዳተኞች መብታቸው እንዲከበር በሁሉም በፐብሊክ ላይፍ በሙሉ የሚሟገቱ ሴት ናቸው። ከዚህም በላይ ደግሞ ለሰላም እና ለእርቅ በተቋቋመው ኮሚቴ ውስጥ አባል ሆነው አሁን በኢትዮጵያ እየሰሩ ያሉ ናቸው። አምስተኛዋ ወይዘሮ ሄለን መስፍን ይባላሉ። እሳቸው ደግሞ የኢቢኤስ የሚባለው ቴሌቪዥን ቶክሾ ያላቸው ብዙ ትምህርት የሚያስተምሩ ከዛም አልፈው ተርፈው ደግሞ ሴቶችን ኃይል እንዲያገኙና ተሳትፏቸው እንዲጨምር በየጊዜው በዋሽንግተን ኤሪያ ኮንፍራንስ እያደረጉ የሚያበረታቱ ናቸው። ስድስተኛዋ ልደት ሙለታ የሚባሉ ናቸው። እኚህ ደግሞ በአእምሮ በሽታ ላይ ብዙ ጥናት ያደረጉ ከዛም አልፈው ደርፈው ደግሞ ሚደቅሳ ሄልት ሰርቪስ የሚባል በዋሽንግተን ኤሪያ አቋቁመው የአእምሮ በሽታ ያላቸውን ከሀገራችን መጥተው ችግር ላይ የሚ በችግር ላይ ያሉትን ሁሉ የሚረዱ የናሽናል ኢንስቲትዩት ኦፍ ሄልት ባልደረባ ናቸው። ሰባተኛዋ ኮሎኔል ደራርቱ ቱሉ ይባላሉ። ሁላችንም እናቃቸው። የመጀመሪያው አፍሪካዊ ሴት በባርሴሎና በኦሎምፒክ ሽልማት ያገኙ በጣም እውቅና በአትሌቱ በአትሌቲኩ ፊልድ ያላቸው ናቸው። ስምንተኛዋ አርቲስት ጁሊ ምህረቱ ይባላሉ። እኚህ ኢትዮጵያ ተወልደው አሜሪካ መጥተው በአርቲስት በፔይንቲንግ የታወቁ በሙያቸው የላቁ ናቸው ብዙም ሽልማቶች በአሜሪካ ያገኙ ነዋሪነታቸው ኒውዮርክ የሆነ ብዙዎቹም ስራቸው በበርሊን በፓሪስ በኒውዮርክ በየ ኤግዚቢት ቀርቦ የታየ ነው በጣም የተደነቁ ሰው ናቸው ዘጠነኛዋ ካፕቴን አምሳሉ ጓዋሉ ይባላሉ እሳቸው ደግሞ የመጀመሪያዋ የሴት ካፒቴን ኦፍ ኢትዮጵያን ኤርላይንስ ናቸው እሳቸውም የመጀመሪያዋ ኮሜርሻል ፓይለት ሆነው የኢትዮጵያን ኤርላይንስ የኢትዮጵያን ጀቶች ያንቀሳቀሱ ናቸው እንግዲህ እሳቸው ልክ እንደ ካፒቴን አለማየሁ አበበ በሺ ዘጠኝ መቶ ሀምሳ ሰባት አመተ ምህረት የመጀመሪያው ፓይለት እንደ እንደነበሩት ያው እሳቸውም ደግሞ የመጀመሪያው የአፍሪካን ብላክ አፍሪካን ኮሜርሻል ጄት ፓይለት ነበሩ። እንደሳቸው እሷም ፈርጅ ቀዳጅ ነች ማለት ነው። በጣም ደስ ይላል። መልካም እንግዲህ በወፍ በረር ዘጠኙን ለዚህ ክብር የበቁ የአመቱን ተሸላሚዎቻችሁን አስተዋውቀዋል ፕሮፌሰር መላኩ። ከእነዚሁ የስኬት ተምሳሌ ከሆኑ ዘጠኝ ጹም ድንቅ ኢትዮጵያውያን ጋር ለወደፊቱ ደግሞ እጅግ አመርቂ ውጤት ከትምህርት ቤታቸው በማግኘት ለወደፊቱ መሪዎች ይሆናሉ ተብሎ ተስፋ የተጣለባቸው ስድስት ወጣት የሀይ ስኩል በከፍተኛ ማድረግ የተመረቁንም አብረን እናከብራለን። እነሱም አምስቱ ሴቶች ናቸው፣ አንዱ ወንድ ነው። ስማቸውም ኤደን ፍስሐ ቤዛዊት ጋሼ፣ ቃል ኪዳን ኃይሌ፣ ማያ ከበደ፣ መቅደስ ሽፈራው እና ገብርኤል ሲራክ ይባላሉ። ይሄ የቅድመ ዝግጅት እንደመሆኑ ከክብረ በዓል በፊት የሚደረግ እንደመሆኑ ስነ ስርዓቱ ምን መልክ ይኖረዋል? ካለፉት ዓመታት አሰራራችሁ ምን ተቀየረን ዘወትር እንጠይቃለን። የሚወደሱ በርካታ ስራዎች እንዳሏችሁ ሁሉ ይሻሻል በሚፈልግ ሰው አቀራረብ እነኚህን ሁኔታዎች አሻሻላችሁ ወይ የሚል የጥያቄ ሀሳቦች ሁሌ የሚቀርባሉ። በተለይ የሚወስደው ሰዓት ሁሌ ጥያቄ ሆኖ እንደቀረበ ነው። ዘንድሮ ለውጣችኋል ወይ? ምንስ ልታደርጉ ችላችኋል ወይም አቅዳችኋል? አቶ ብንያም፣ አመሰግናለሁ። ሁልጊዜ አንድ ድርጅት ሕልውና ወደፊት እንዲቀጥል ከተፈለገ ከባለፈው ስህተቱ እየተማረ ከትናንት ዛሬን ከዛሬ ደግሞ ነገን እያሻሻለ ካልሄደ ድርጅቱ እንደ ድርጅት ሊቀጥል አይችልም። ያንን ደግሞ ማህበረ ላለፉት ሀያ ስድስት አመታት ከስህተቶቹም ከጠንካራ ጎኖቹም አሁን ያለበት አመርቂ ደረጃ ላይ ደርሷል። የዘንድሮ ከሌሎች ጊዜዎች በምን ለየት ይላል የሚለውን ለማብራራት ያህል የዘንድሮ ተሳትፎውን ቀደም ብለን ነው የጀመርነው እና ከፍተኛ የሆነ ተመራጮችን በማቅረብ እና በመጠቆም እንዲሁም በምርጫው ሂደት ላይ ከወትሮው ለየት ያለ የህዝብ ተሳትፎ አይተንበታል። ከፍተኛ ቁጥር ያላቸው ተሸላሚዎችም እጩዎችም አግኝተን ነበረ። ስለዚህ የህዝብ ተሳትፎ ከፍተኛ መሆን የዘንድሮ ከፍ ያለው ነው። ሁለተኛው ደግሞ ከሌሎች ጊዜ ለየት የሚለው የምንጠቀመው ፎርማት ረጅሙን ጊዜ የሚፈጀው እያንዳንዱ ተናጋሪ እየወጣ ከተዋወቀ በኋላ ለረጅም ጊዜ የሚናገረውን እሱን ዘንድሮ ለየት ለማድረግ አስበናል እና ሰዓትም አጠቃቀም ላይ እንግዲህ በጥሩ ሁኔታ በጥሩ ሰዓት ጀምረን በጥሩ ሰዓት እንደምንጨርስ ሁሉንም ቅድመ ዝግጅት ጨርሰናል። ስለዚህ የሰዓት አጠቃቀማችን በእርግጠኝነት የተሻለ እንደሚሆን በመድረክ ላይ የሚገኙት ዝግጅቶቻችንም እንደዛው ጣፍጠውና በጥሩ ሁኔታ አሰልቺ ሳይሆኑ እንዲያልቁ ስራችንን አጠናቀን ተዘጋጅተናል እና እነዚህ እንግዲህ ትንሽ ለየት የሚያደርጉት እነዚህ ይሆናሉ። ምናልባት በጥያቄ የሚያድር ከክንውናችሁ በኋላ የሚነሳ ሁለታችሁም የሚያድር ጥያቄ ላንሳና ፕሮፌሰር መላኩ ከጅምሩ አንስቶ ይህን ድርጅት በሊቀመንበርነት በመስራችነት የመሩ ነበሩ። አሁንም አልተለዩትም፤ በቦርድ አባልነት ያማክራሉ። ሌሎች አጋሮችም ከእርሶ ጋር ድርጅቱን የመሰረቱት እንዲሁ ተመሳሳይ አገልግሎት ይሰጣሉ። ነገር ግን ለአዲሱ ትውልድ አሸጋግራቸዋል። ይሄ የመጀመሪያው አዲስ ሊቀመንበር ሁለተኛ ዓመት ይመስለኛል። ሕዝብ ግንኙነትና ሌሎች ኃላፊነቶችን የተረከባችሁ የአዲሱ ትውልድ ኃላፊነት የወሰዳችሁበት በእርግጥ ተዋጣላችሁ ሆይ? ምን አዲስ ነገር አደረጋችሁ? እናንተ በራሳችሁ የትኞቹ አሻሻልን፣ የትኞቹ ላይ እርማት ያስፈልገናል፣ የበለጠ መሻሻል ያስፈልገናል ትላላችሁ? አስረካቢዎችስ እንዴት ታዩታላችሁ? በሚቀጥለው ውይይታችን እንመለስበታለን። ምናልባት ለቀልድ የሚሆን ከወንዶች የሚመጣ ጥያቄ ልጠይቅና፣ እስከ ዛሬ ብዙ ወንዶችን አክብራችኋል። ለወንዶች ብቻ የሚደረግ ስነ ስርዓት ሲኖራችሁ ይሆን? ፕሮፌሰር መላኩ እንግዲህ ምናልባት ይሄ እኮ የሴት የአሁን የምናደርገው ሽልማት በእውነቱ የወንድ የሴት የሚያሰኝ ስልማ ሽልማት አይደለም። አንስቶች የወንዱም ፈጣሪዎች ናቸው፣ የሴቱም ፈጣሪዎች ናቸው። ለነሱ ነጻነት ሲኖር ለነሱ ክብር ሲደረግ፣ ለእኛም ለወንዶቹ ክብር ወንዶችም ደርሷቸዋል አርጌ ነው እኔ የማየው። ግን በዚህ አጋጣሚ ለመናገር ያህል ይሄንን ድንቅ የሆነ ፕሮግራም በእውነት ከበስተጀርባ ሆነው ብዙ የለፉ የቦርድ አባላቶች አሉ። አንዱም እዚህ ላይ መጠቀስ ያለበት ኢንጂኔር አክሊሉ፣ እና ዶክተር መና፣ አቶ ኤፍሬም ካባ እና ቢኒያም እንዲሁም የቦርዱ አባላቶች ወይዘሮ አስራት እስክንድር አቶ ወይዘሮ ወይዘሪት ታምር ዶክተር ሟ አቶ ተስፋዬ ወይዘሮ አመረ አቶ ሻውን አሰለቸን ሳይሉ ሁል ጊዜ በህብረት ኮሌክቲቭ ሊደርሺፕ የሚለውን የሚያሳዩ ነጸብራቃዊ ስራዎች እየሰሩ ነው። በጣም ደስ የሚል ነው። እንደው ለነገሩ ይሄ በእነ ቢታወቅልን ደስ ይለናል ለማለት ነው። ሽግግሩ እንግዲህ በሚቀጥለው ኢንተርቪው ላይ እንገባበታለን። ውዝ ሽግግር ነው ያለው። በጣም ወጣቱ የቦርድ ሜምበር በደንብ ፋይርድ አፕ ነው ተነቃቅቷል ነው የሚሉን አዎ፣ አዎ፣ ግሩም ነው። አቶ ብንያም ደጋፊ አላጣችሁም። ሀላፊነቱን ያስረከቧችሁ ባላደራ ያደረጓችሁ የቀደሙት የእናንተንም ስራ እያወደሱ ነው። እንመረምራለን ጠበቃ አድርገንም እንጠይቃለን። ፕሮፌሰር መላኩ ላቀው፣ አቶ ብንያም ገብረ ወልድ፣ የሲድ የቦርድ አባላት እና የአመራር አባላት ለጊዜያችሁ አመሰግናለሁ። እሁድ እንገናኝ። እግዜር ስጥ ነው። አመሰግናለሁ። አሉላ ለመጨረሻ ጊዜ የዘንድሮውን ለየት ከሚያደርጉት ነገሮች አንዱ ያዘጋጀናቸው ትኬቶች በኤፕሪል ወር መጨረሻ ላይ በሙሉ ተሸጠው አልቀው በሚያዚያ ወር መጨረሻ ላይ ስላለቁ ከፍተኛ የሆነ የሕዝብ ግፊት እየተደረገ ስለሆነ ይህንን የመሰለ ልዩ ዝግጅት ታዳሚዎቹን በመቀመጫ እና በአዳራሽ መገደብ ስላልፈለግን ይህን ዝግጅት ቀጥታ በስትሪሚንግ ላይቭ ወይንም በቀጥታ ስርጭት ስለምናቀርብ በፌስቡክ ገጻችን በኢትዮ ሲድ ዋን መከታተል የሚችሉ መሆኑን ከወዲሁ ለአድማጮች ማሳሰብ እወዳለሁ። አመሰግናለሁ። ግሩም፣ እግዜር እስጥልኝ። መልእክቱም ደርሷል። በጣም አመሰግናለሁ። መልካም ቀን። እሺ፣ ደህና ሁኑ። አድማጮች የዝግጅት ክፍላችን ዋሽንግተን አቅራቢያ የሚከናወነውን ይህን ዝግጅት በስፍራው ተገኝተን ተከታትለን ተሸላሚዎቹንም ወደ ስቱዲያችን ጋብዘን ለእናንተ እናደርሳለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን መስመሩን ለሙዚቃ ቃና አዘጋጁ ለደሳለኝ መኮንን እለቃለሁ። መልካም ምሽት። አመሰግናለሁ ቆንጂት፣ የአየር መስመሩን ስለለቀቅችልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቃን አድማጮች፣ በያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። እለቱን በድጋሚ ለማስታወስ ለተቅዳሜ ግንቦት 17 2011 ዓ ም ሲሆን በአዲስ አበባው አቆጣጠር፣ በዋሽንግተን ዲሲ ደግሞ ግንቦት 25 2019 ዓ ም ላይ እንገኛለን። የዛሬው ቀን በታሪክ አስመዝግባቸው ካለፉት ዋና ዋና ክንውኖች መካከል ጥቂቶቹን ብንጠቅስ በ1961 በወቅቱ የአሜሪካን ፕሬዚዳንት የነበሩት ጆን ኤፍ ኬኔዲ ለኮንግረስ ባደረጉት ንግግር ሰውን ወደ ጨረቃ ለመላክ ሀሳብ እንዳላቸው ገለጹ። እንደ ኤውሮፒያን አቆጣጠር በ1963 ዓ ም ኦኤዩ የአፍሪካ አንድነት ድርጅት በዛሬው ተዋቀነው በ32 ሀገሮች አባልነት በአዲስ አበባ የተመሰረተው የጉባኤው አዘጋጅ የነበሩት ግርማዊ ቀዳማዊ ኃይለስላሴ በጉባኤው ባደረጉት ንግግር ይህ ድርጅት ለአንድ ሺህ አመታት እንዲኖር ተመኛለሁ ብለው ነበር። እንግዲህ በጥቂቱ የዛሬ ታዋቅን በታሪክ አስመዝግባ ያሳለፈቻቸው ክንውኖች እነዚሁ ሲሆኑ፣ በዛሬው የሙዚቃ ቃና ፕሮግራም በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ አስረኛ ደረጃ የያዙትን ዜማዎች ይዤላችሁ ቀርቢያለሁ። በመጀመሪያ ግን አፍሪካ ዩናይት ቦብ ማርሌይ። We're moving right out of Babylon. And we're going we to, to our, our father's, father's land. Yeah. How good and how pleasant. አፍሪካ ዩናይትድ የተሰኘውን የቦብ ማርሊን ዜማ ነበር ያደመጥ ነው። በ1963 በዛሬቷ ቀን ነው የአፍሪካ አንድነት ድርጅት ኦኤዩ በአዲስ አበባ በግርማዊ ቀዳማዊ ኃይለ ስላሴ ሰብሳቢነት የ ሰላሳ ሁለት አገር መሪዎች አዲስ አበባ ውስጥ ተሰብስበው የመሰረቱት። የተከበራቸው ሙዚቃ ቀን አድማጮች፣ በዛሬው ፕሮግራም በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ አስረኛ ደረጃ የያዙትን ዜማዎች ነው ይላቸው Yeah, I'm not a very busy salmon. Tiazo, wheez out me at Senor. Yeah, healthy. Found you when your heart was broke. I filled your cup until it overflowed. Took it so far to keep you close. I was afraid to leave you on your own. I said I'd catch you if you fall. And if they laughed and more. And then I've got you off your Right back on your feet, just so you can take advantage of me. Tell me how's it feel, sitting up there, feeling so high, but you fall a to hold me. You know I'm the one who put you up. Running from the demons in your mind. Then I took yours and made a mine. I didn't notice cause my love was blind. Said I'd catch you if you fall. And if they laughed at all. And then I got you off your knees. Put you right back on your feet. Just so you could take advantage. Hold me. You don't want no one to put you up there. Beam in the sky. Does not See you. ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረጅ ላይ የአስረኝነትን ደረጃ ይዞ የነበረውን የሄልሲን ዌይዝ አውት ሚ የተሰኘውን ዜማዋን ነበር ያደመጥነው። የዘጠነኝነት ደረጃ የያዘው ደግሞ የካሊድ ታልክ የተሰኘው ዜማ ነው። እናደምጥለት። I'm moving too far. Can we just talk? Can we just talk? We can figure out where we're growing. Yeah. Started off right. I can see it in your eyes. I can tell that you want in more. What's been on your mind? There's no reason we should hide. Tell me something I ain't heard before. Oh, I've been tricked. You are mine. So stop thinking about it. Can we just talk? Can we just talk? talk about where we're going? Before we get lost, let be out fault. we're going I've never felt like this before. I apologize if I'm moving too far. Can we just talk? Go figure out oh, where well, we're going Oh, no nah. Pair out a few, left some flowers in the room I'll make sure I leave the door unlocked Now I'm on the way Swear I won't be late I'll be there by five o'clock Oh, you've been dreaming about it And I'm what you want So stop thinking can we just talk? Can we just talk? ቶክ የተሰኘውን የካሊድን ዜማ ነበር ያደመጥ ነው አንድ አመት ወጣት ካሊድ ወደ ሙዚቃው ዓለም ገና ብቅ ያለ ድምፃዊ ሲሆን ባለፈው የሚያዝያ ወር ያወጣው ፍሪ ስፕሪት የተሰኘው ሁለተኛው የስቱዲዮ አልበሙ እጅጉን ተወዶለታል። ይህም ያደመጥነው ቶክ የተሰኘው ዜማው ከዚሁ አልበም ውስጥ የተካተተ ዜማ ነው። የስምንተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ሚ የተሰኘውን የቴይለር ስዊፍትን ዜማ እናገኛለን። Know that I'm a handful baby Never find another like me he, he. Before you, baby. And when we had that fight out in the rain, you ran after me and called my name. I never want to see you walk away. Cause one of these things is not like the others. Living in winter, I am your summer. You'll be told when it comes to a lover. I promise that you'll never find another like me በአሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት የስምንተኝነትን ደረጃ የያዘውን ሚ የተሰኘውን የቴይለር ስዊፍትን ዜማ ነበር እያደመጥ ነው። አብሯት የተጫወተው ብራንደን ዩሪ ነው። የሰባተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ዳንስ ዊዝ ስትሬንጀር፣ ሳም ስሚዝ ከኖርማኒ ጋር የተጫወተውን ዜማ እናገኛለን። I don't want to be alone tonight It's pretty clear that I'm not over you I'm still thinking about the things you do So I don't want to be alone tonight Alone tonight, alone tonight Can you fight the fire? I need somebody who can take control I know it's not Long tonight, alone tonight alone... አሜሪካን ቢልቦርድ ሰንጠረዥ ላይ በዚህ ሳምንት የሰባተኝነትን ደረጃ የያዘውን ዳንሲንግ ዊዝ ስትሬንጀር እያለ ሳም ስሚዝ ከኖማኒ ጋር የተጫወተውን ዜማ ነበር ያደመጥነው። የስድስተኝነትን ደረጃ የያዘው ሰንፍላወር የተሰኘው የፖስት ማሎንና የስዋይሌ ዜማ ነው። የአምስተኝነትን ደረጃ የሚያዘው እንዲሁ የፖስት ማሎን ዜማ ነው። የተከበራቸው የሙዚቃ ቃና አድማጮች፣ ባለኝ የጊዜ እጥረት ምክንያት በቀጥታ የአራተኝነትን ደረጃ ወደያዘው ዜማ ነው የምወስዳችሁ። በዚህ ሳምንት የአራተኝነትን ደረጃ As I was Emma, guy, it's a new Billy, I wish Zemanum. White shirt, now red. My bloody no sleepin'. Yeah, on your tiptoes, creepin'. Look round like. Thank you. አራተኝነትን ደረጃ የያዘውን ባድ ጋይ የተሰኘውን የቢሊ ኤሊሽን ዜማ ነበር እያደመጥ ነው። ወደ ሶስተኝነት ደረጃ ስንሸጋገር ሳከር የተሰኘውን የጆናስ ብራዘርስን ዜማ እናገኛለን። I've been dancing on top of cars and stumbling out of bars. I follow you through the dark, can't get enough. You're the medicine and the pain, the tattoo inside my brain. And baby, you know it's obvious. I'm a sucker for you. <laughs> Say the word and it will blindly. I'm a sucker for you. I could በአሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት የሦስተኝነትን ደረጃ የያዘውን ሳከር የተሰኘውን የጆናስ ብራዘርን ዜማ ነበር ያደመጥነው። ወደ ሁለተኝነት ደረጃ የያዘው ዜማ ስንሸጋገር አይ ዶን ኬር የተሰኘውን ኤድ ሸረን እና ጀስተን ቢበር በጋራ የሚጫወቱትን ዜማ እናደምጣለን። Take my hand, finish my drink, say, shall we dance? Hell yeah. You know, I love you, did I ever tell you? You make it better like that. Don't think I fit in at this party. Everyone's got so much to We don't wanna be at. Turn to up, but we can hear ourselves. Pictureless, i rather get some back. But all these people all around, a cripple with anxiety. But I'm told it's where we're supposed to be. You know what? It's kinda crazy, cause I really don't mind. Can you make it better like that? I don't care when I'm with my baby, yeah. All the bad things disappear. Are you making me feel like maybe I am so? በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት የሁለተኝነትን ደረጃ የያዘውን አይ ዶንት ኬር እያሉ ኤድ ሸረን እና ጀስቲን ቢበር በጋራ የተጫወቱትን ዜማ ነው ያደመጥነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ የምሰናበታችሁ ኦልድ ታውን ሮድ ሊል ናስ ከቢል ሬጋ በሚጫወተው በሳምንቱ ምርጥ አንደኛ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው። Can't no more. I'm gonna take my horse to the hotel road. I'm gonna yeah. ride till I can't no more. I got the horses in the bag. horse stock is attached, and is mad black, got the bushes is like the match. Riding on a horse, you with horse የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ ስቱዲዮ ከ ሶስት ሰዓት አንስቶ እስካሁን አራት ሰዓት ድረስ ሲያስተላልፍ የቆየውን ፕሮግራም እዚህ ላይ ያበቃ። ነገ እሁድ እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራው ንጉሱ ታምሬ በሰላም ለ